ከማህበረሰብ okay, ለማህበረሰብ ወይዘሮ ሰብለ ግርማ ቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የባህልና ስነ ጥበብ ሰብሳቢ፣ አቶ ኤልያስ የማነ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ። በቅድሚያ ወይዘሮ ሰብለ አሁን ኢትዮጵያ አዲስ ዓመት 2013 አብቅቶ 2014 አዲስ ዓመት ሆኖ ለቀበላ በዝግጅት ላይ የምንገኝበት ጊዜ ነው። ለዛ በተለይ በቪክቶሪያ የኢትዮጵያ ማህበረሰብ ማህበር ምን አይነት ዝግጅት አዘጋጅቷል ዘንድሮ? እሺ፣ ካስሽዬ በድጋሚ ስለጋበዝከኝ በጣም አመሰግናለሁ። አንተም ኢትዮጵያውያኖች ሁላችንም በአውስትራሊያ የምንገኝ ኢትዮጵያውያኖች በሙሉ እንኳን ለዘመን መለወጫ በሰላም አደረሰን እላለሁ። እንደተለመደው የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ለረጅም አመታት የአዲስ አመትን ምክንያት በማድረግ የተለያዩ በውስጥና በውጭ ዝግጅቶች እንደሚያደርግ ይታወቃል ከባለፈው አመት ጀምሮ ያለው በአለም ላይ የመጣ ወረርሽን ያንን ነገር እንድናረግ አልፈቀደልንም እና አሁንም ያው በዙም እንደባለፈው አመት በዙም ተገናኝተን አዲስ አመትን ልናስታውሰው በዝግጅት ላይ ነን ምንድነው ለየት የሚያደርገው ከበፊቱ የባለፈው አመት እና የአሁኑ አመት ትንሽ ለየት የሚያደርገው ምንድነው? በአካል መገናኘት ባለመቻሉ ብዙ ነገሮች መስራት አልተቻለም። ግን አሁንም ቢሆን አዲስ አመትን በስተን አናልፍም። የሚደረገውን ሁሉ እናደርጋለን። በሚችለው አቅም፣ በሚፈቅድልን ህግ፣ በሚፈቅድልን ልክ እሄዳለን። ምንድነው የምናደርገው? ከአርብ ዋዜማ ጀምሮ የተለያዩ የኢትዮጵያ ልጆች በየቦታው በኮሚኒቲያችን ቤት የሌላቸው ጠያቂ ያጡ በድራግ እና በአልኮል ሜንትል ችግር የተፈጠረባቸው በየቦታው አሉ። እነሱንም እንደኛው እንደሰው ቦታ ሰጥተን እንኳን አደረሳችሁ የምንልበት ቀን ነው። ዋዜማው ምግብ ምገባ እናደርጋለን። እነሱም በዓል በዓል እንዲሰማቸው እንዲሸታቸው ከጎናቸው እንደሆንን ልናስታውቃቸው ወይም ልንነግራቸው፣ እነሱም እንደኛው ሁሌ ማስታወሻ እንዳላቸው ለመንገር አንዱ እሱ ፕሮግራም ነው። አርባር የሚደረገው በተቻለን አቅም የተወሰኑ አዛውንቶችንም ሄደን ለመጎብኘት እንሞክራለን በአካባቢያችን ባሉ፣ እርቀታችን ጠብቀን ማለት ነው። ህጉን በማይጣረር መልኩ በየ አካባቢያችን ላሉ ሰዎች የተወሰነው ኪሎሜትራችን ክሎሜትራችን በሚፈቅድልን አካባቢ እንኳን አደረሳችሁ መልዕክት እናስተላልፋለን ዓርብ ዕለት አቶ ኤልያስስ በአሁን ወይዘሮ ሰብለ እንዳነሱት በዓሉን በዙም እንደሚከበር ነው። ልክ እንዳምናው ሁሉ በበዓሉ ላይ ምን አይነት ዝግጅቶች ናቸው የሚቀርቡት? አመሰግናለሁ። ስለዛመስገኝ እንደ በዓል ኢትዮጵያውያን ከሌላው ዓለም የሚለየን አንዱ የቀን መቁጠሪያችን ነው። ብዙ ነገሮች እንዳሉ ሆኖ ማለት ነው፣ ከቋንቋ እንደገና ከፊደሎቻችን ጋር አንድ ላይ ተደማምሮ ማለት ነው። የቀን መቁጠሪያችን ነው በሊቃውንቶቻችን ስሌት ላይ ተመርኩዘን ነው መስከረምን በአዲስ መልክ በአዲስ ዘመን መለወጫነት እንደቀበለው፣ ከሶስት ሺህ ዓመታት በላይ የሆነ ታሪክ ነው ያለው እና በየትኛውም የዓለም ዳርቻ የምንኖር ኢትዮጵያዊ በአካልም ሆነ በስያ ወይም ደግሞ በሀሳብ በመቆራኘት እምነቱን ባህሉና ወጉን አድምቆ እንደውልበት ቀን ነው እና ለሀገሩ ሰላም፣ ፍቅር፣ አንድነት፣ መረጋጋት የምንመኝበትን ፈጣሪ የሚያመሰግንበት፣ ስጦታ የሚሰጣጥበት፣ የሚመራርቅበት ቀን ነው። እና እዚህም ውጭ ያለ ነው ኢትዮጵያውያኖች እንደ ኢትዮጵያዊ ይህንን ቀን በታላቅ ጉጉት የምንጠብቀው ቀን በመሆኑ ቅድም ሰብ እንዳለችው ምናልባትም በፊት በውጭ የምንሰራቸው ለበዓል ዝግጅት የሚሆኑ በጣም አዝናኝ ዝግጅቶች ነበሩ። ያ መሆን አልቻለም በሪስትሪክሽኑ ምክንያት ኦሞስ አሁን ያው እንግዲህ ሁለት መቶ ቀናት ሆኖናል በሎክዳውን ላይ ያለ እና ያንን በማሰብ አሁን ዘንድሮ በጣም በተለየ ሁኔታ ንዑስ ኮሚቴ ፈጻሚ አቋቁሞ ይህንን ስራ በመስራት ላይ እንገኛለን እና በጣም አዝናኝና በጣም ወሳኝ ነው። ምክንያቱም በአብዛኛው ወጥተን እንዳናከብር የኮሮናው ችግር አለን። በሌላ መልኩ አምናም ያ ችግር ስለተፈጠረ የምንችለውን ሁሉ አድርገናል። እንደ ኮሚኒቲ አመራር በአባላቱም በኩል ታዲያ ደግሞ በጣም ጥሩ ውጤት ነበር እና ዘንድሮ የበለጠ ደግሞ ከዛ በተሻለ ሁኔታ ጥሩ ነገር እንሰራለን ብለን የምናስበው እና ይህ ዝግጅት እንግዲህ በኮሮና ሳቢያ የብቸኝነት የመራራቅ ወይንም ደግሞ የመረሳሳት ስሜቶችን ሁሉ ከላያችን ላይ ይቀርፋል ብዬ ነው ማሰቡም። ዘመኑ ሁሉ ለማሳየድ ነው። እንግዲህ ለሀገራችን ሰላምን፣ ፍቅርን መረጋጋትን አምጥቶ ለምሳሌ ከዚህ ማጥወታ ሀገራችን ለሰላም፣ ለፍቅር፣ ለመረጋጋትና ልጆቿን አሰባስባ በዓሏን ለማክበርና ባህልና ባህል ማንነታቸውን የምታኖርበትም በአዲስ ዘመን ውስጥ የምንመድንራትም ቀን ስለሆነ ይህ በዓል በጣም አስፈላጊ ነው። ይሄ ነው ማምነው። እንደገና ደግሞ እያንዳንዱ ማህበረሰብ መረጃውን በሙሉ በቀላሉ ማግኘት የሚችልበትን ከንዲሽን ሁሉ ፈጥረናል። ምክንያቱም የኢትዮጵያ ማህበረሰብ የራሱ የሆነ የዋትሳፕ ፔጅ አለው። እዛ ላይ በመግባት መረጃ ማግኘት ይቻላል። ሌላው በፊት ሲባል የነበረ ነገር አለ። መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ነው። እና ግን ያው በዚህ ሰዓት ላይ ያ ነገር አይሆንም። ስለማይሆን አደባባይ ይቅር አንቆይ ከጓዳ ኮሮና ክፉ ነው እንዳንጎዳዳ የሚል ነገር ደግሞ አለ። እዚህ ላይ እንኳን አደረሰ እንኳን አደረሰ አደርሳል ወይ የዙሙ ዝግጅት የኛው አይደለም ወይ በሚል አጭር ግጥም ዙሙ ላይ ሁሉም እንዲከሰት ለማበረታታት ነው። ለምን አስፈለገ ወደሚለው ጥያቄ ከገባን ይሄ በዓል ብዙ ሁኔታዎች አሉ። ለምሳሌ ባህል ወጋችንን እንዳንረሳ፣ እንደገና ደግሞ በጋራ ያለንን የእርስ በርስ መደጋገፍ እንደመጨመርና እምነታችንን ባህላችን ለማጥበቅ ነው። ሌላው ደግሞ በጋላ ስንሰባሰብ ባህላችንን ለማሳየት ለሌሎችም ለማስተማር ለአዲሱ ጀኔሬሽን ደግሞ ጥሩ ትምህርት ለመሆን ነው። ለሀገራችን ደግሞ ሰላም ፍቅርና በጎ ዘመን ለመመኘት እምነታችንን ማንነታችንን አጥብቀን ለዛች ሀገር ሰላም እና ፍቅር አብረን በያለንበት ለመጽናትና ለማሰብ ነው። በጣም በሚገርም ሁኔታ ዘንድሮ ደግሞ ያው የስራ ስበታሆን በአብዛኛው ችግር የለበትም። የዚህ የአርት ወይም የፈጠራ ጉዳይ በአብዛኛው እዛ ውስጥ ያሉ ሰዎች ናቸው ያሉት እና በዚህ አጋጣሚ ደግሞ ዘንድሮ ቦርዱም ከኛ ጋር በጣም ሚገጣጠቷል። በጋራ አንድ ላይ ሁሉን የሚያካተተ ከያቅጣጫው ከየቦታው ማለት አርቲስቶች ይኖራሉ፣ ሃይማኖት ተቋማት ይኖራሉ። ሴም ታይም ደግሞ ልዩ የሆኑ የተለያዩ ዝግጅቶች ስላሉ በተለይ ይህንን ጉዳይ ሰብለ ታብራራለች ብዬ ነው ማቶ ምክንያቱም የበለጠ በጣም እያስተባበረች ያለች እሷ ስለሆነች እንግዲህ በጥቂቱ ያለው ከሞላ ጎደል በዓሉ ይህን መዝራር የኛም ዝግጅት ይህን መስራት። ወይዘሮ ሰብለ ቀድም እንዳነሱት በተለይም በዕድሜያቸው ለገፉ እንደዚሁም መጠለያ አልባ ለሆኑ ሜልበርን ነዋሪ ኢትዮጵያውያን አዲስ አመት ተጋሪ እንዲሆኑ አቅምም ቢያንሳቸው እናንተ የዶሮ ወጥም የመሳሰሉትን በእለቱ የሚዘጋጁትን በማንኛውም ሰው ቤት እነዚያን ሁሉ ደክማችሁ አሟልታችሁ ለመስጠት የምታደርጉት ዝግጅት በእውነቱ ከልብ የሚበረታታ ነው። ለዛም ከበሬታችን እንገልጻለን። በዚህ አጋጣሚ ይህንን ለምታደርጉት በሙሉ የማህበሩንም ጨምሮ እዚህ የባህልና ስነ ጥበብ ኃላፊ ስለሆኑ የሙዚቃ ዝግጅቶች ወይም የተለያዩ ዝግጅቶች አብዛኛው የሚመለከተውት ነው እና፣ ምን አይነት መዝናኛዎችን ሊጠብቁ ይገባል ኢትዮጵያውያን ማህበረሰብ አባላት በእለቱ በዙም ለሚቀርቡ ሁሉ? እሺ፣ ካሽ በድጋሚ አመሰግናለሁ። በዙም ፕሮግራማችን ላይ ይኖሩናል የምላቸው አንዳንድ ነገሮችን እንጠቁምስ በአካል መገናኘት ባለመቻላችን እንደበፊቱ ትልቅ ነገርም ባይኖረን የጥያቄና የመልስ ፕሮግራሞች አሉን። የሽልማት ፕሮግራሞች አሉን። የተወሰኑ ሰዎችን የምናበረታታበት እና የምንሸልምበት ፕሮግራም አለን። የዘመድ ጥየቃ ፕሮግራም አለን። ያው በአካል ባይሆንም የተወሰኑ ሰዎችን በየቤታቸው ኢንተርቪው ለማድረግ እንሞክራለን። በዛው ዕለት የቡና ማፍላት ፕሮግራም ይተላለፋል። በዛው ቀን አገርህን እወቅ የሚል ፕሮግራም ይኖረናል። ስለ ሀገራችን፣ ስለምናከብረው አዲስ ዓመት፣ ስለ ኢትዮጵያዊነታችን ምን ያህል እናውቃለን፣ ምን ያህሉ ሰው አያውቅም የሚለውን ፕሮግራም አዘጋጅተናል። የተለያዩ አርቲስቶች ይኖሩናል። ወቅቱ ስለማይፈቅድ ብዙ ነገር ሊሰሩ አይችሉም። እንኳን አደረሳችሁ መልዕክት፣ የራሳቸው መልዕክት ይኖራቸዋል። ሃይማኖት አባቶች ይኖራሉ። በዛን ቀን ሃይማኖት አባቶቻችንን ቡራኬ የሰጥተውን ፕሮግራሙን ይመሩልናል። እነዚህም እነዚህም የመሳሰሉ ፕሮግራሞች አሉን። የራፉል ፕሮግራም ይሆናል። የተወሰኑ ነገሮች በራፉል ትኬት አዘጋጅተናል። የደመቀና የአማረ ይሆናል ብዬ አስባለው። ባዙም እንዲሆን ብዙ ሰው እየጠበቀን ነው እና ሁላችንም ለመገኘት እንሞክር፣ የተሻለንን እናድርግ። ምክንያቱም ቀኑም ጥሩ ቀን የዋለው ቅዳሜ ነው። ሁላችንም መቤት እንሆናለን ብዬ አስያለው። በቀኑ ውሎልናል ተገኙልን ብዬ ጋብዛለሁ በድጋሚ እንኳን አደረሳችሁ ሀገራችን ኢትዮጵያን አሁን ካለንበት አስከፊ ዘመን ወደ ተሻለ ዘመን ከፍ የምትልበት አዲስ አመት ይሆንልን ፈጣሪ ጠብቀንላችንን በያለንበት ኤሊያስስ አሁን ወይዘሮ ሰብለ የዝግጅቱንም ዝርዝር አቅርበዋል ከዛም ባሻገር በመላው አውስትራሊያም ሆነ እንደዚሁ በአገር ቤት ለሚገኙትም መልካም ምኞት መግለጫቸውን እንደዚሁ አስተላልፈዋል። በእርሶስ በኩል በእርሶና በማህበረሰቡ ስም በአገር ቤትም ሆነ እዚህ በቪክቶሪያ በተለይ እንደዚሁም በጠቅላላ በመላ አውስትራሊያ ለሚገኙ ኢትዮጵያውያን ወገኖች የአዲስ ዓመት መልክቶ ምን ይሆናል? አመሰግናለሁ ሉካስ። የኔን መልክት ከዛ የተለየ አይደለም። እንኳን ለሁለት ሺ አስራ አራት አመተ ምህረት አደረሳችሁ። ይህ መጪ አመት ለሀገራችን መልካም ዜና ይዞ የሚመጣ ከምጥ ወደ ተስፋ የሚሄድበትና እንደገና ደግሞ ቃያችን በሙሉ በቀላሉ በፈጣሪ ኃይል አልፎ በዜግነታችን፣ በማንነታችን፣ በባህላችን፣ በትሩፋታችን የምንኮራበት ዘመን እንዲሆን ፈጣሪ እንለምናለን። ከዛ በተጨማሪ አገር ቤት ላላችሁትም ሌላም ዓለም ላሉት ኢትዮጵያኖች እንደገና ደግሞ እዚህ ያላችሁ አስጋሪያ ውስጥ የምንገኘው ኢትዮጵያኖች ሆኑ እንኳን ሁለት ሺህ አስራ አራት የኢትዮጵያ አዲስ አበባ አልደረሰን። በዝግጅቱ ዋነት የበዓሉ ዕለት ሁላችሁም እዚህ ከታችሁ እንድትገኙ ዙሙ ላይ ፕዚንታችሁ በዓሉን በታላቅ ደስታና በታላቅ ዝግጅት አብረን እንድናከብር ጥሪ ያዘርጋለሁ። በሌላ መልኩ ደግሞ በየቤታቸው ቅድም ሰብ እንዳለችው ብቻቸውን የሚኖሩ አረጋውያን፣ ወጣቶች ሌሎች ሌሎች ነገሮች በአባላቶች ስላሉ የምናውቀውን ብንችል ስልክ ደውለን የዛለት እንኳን ያደረሰ ብንባባል አንድ ጥሩ ነገር ነው። በተሰጠው መረጃ መሰረት የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ዋትሳፕ ፔጅ አለ። እዛ ላይ ገብታችሁ ሙሉ መረጃውን ማግኘት ትችላላችሁ። በዓሉ ቅዳሜ በሴፕቴምበር አስራ አንድ ከቱ ፒኤም ጀምሮ ነው የሚጀምረው እና ያንን መረጃ እዛ ገብታችሁ ማግኘት ትችላላችሁ እንደገና የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ፌስቡክ ፔጅ ላይ ማግኘት ይቻላል። ብዙዎቻችንም ባለም ፔጅ ላይ ሼር እናደርጋለን። መልካም በዓል እንዲሆንልን በዘመኑ የብልጽግና የሰላም የፍጥር የአንድነት የመከባበር የመተባበር እና የመልካም ብሩህ ህይወት ዘመን እንዲሆንልን እመኛለሁ አመሰግናለሁ። ዜሮ ሰብለ ግርማ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የባህልና ስነ ጥበብ ሰብሳቢ፣ አቶ ኤልያስ የማነ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። በዝግጅት ክፍላችን ስም ለናንተም መልካም አዲስ ዘመን እንዲሆን እንመኛለን። አሜን አሜን። ሁላችንም እኛን በጣም እናመሰግናለን። ካሴ